በኬንያ ዋና ከተማ ናይሮቢ የሚገኘው የዌስትጌት የገበያ አዳራሽ ወከባ የበዛበት ነው። ሸቀጦችን በቅናሽ ለመግዛት የሚፈልጉ ሸማቾች፣ የቀንሳት ቀንስ ክርክር፣ በተጠራው ዋጋ ገዝተው ከሰዓት በኋላውን የትራፊክ መጨናነቅ ለማምለጥ የሚጣደፉ ሰዎች፣ ህጻናት ልጆቻቸውን በመንሸራተቻ የሚገፉ ወላጆች፣ የብረታብረት ድምጾች፣ በአጠቃላይ ቦታው በድምጾችና በእንቅስቃሴዎች የተሞላ ነው። በአዳራሹ ግድግዳ ጠርዝ ላይ የሚያስተጋባው የደህንነት ፍተሻ መሳሪያ ድምጽ ለአንዳንዶቹ ከፍተኛ የደህንነት ጥበቃን የሚያመለክት ሲሆን ለአብዛኞቹ የዌስትጌት ሸማቾች ግን የተለየ ትርጉም አለው። ይህ ድምፅ በጎርጎረሳውያኑ መስከረም 21 ቀን 2013 የ63 ሰዎችን ህይወት የቀጠፈውን የሽብር ጥቃት የሚያስታውስ ድምፅ ነው። በዚህም የተነሳ ቀደም ሲል የተጠናከረ ፍተሻና ጥበቃ ያልነበራቸው የኬንያ መገበያ ቦታዎች አሁን አሁን በገበያ አዳራሾችም ይሁን በቤተክርስቲያናት እንዲሁም የማህበራዊ ጉዳይ በሚፈጸምባቸው ቦታዎች የታጠቁና በተጠንቀቅ የሚጠብቁ የፖሊስ መኮንኖችን ማየት የተለመደ ሆኗል። ጌት የገበያ አዳራሽ የዶች በለው አንድር ዋሲኪ ያነጋገራቸው ሽላኑ ጉኒ የተባሉ ሸማች የጥበቃው መጠናከር ደህንነት እንዲሰማቸው አድርጓቸዋል። በጣም ደስተኛ ነኝ። እነዚህን ሁሉ ሰዎች መመልከት ደስተኛ ያደርግሃል። ምክንያቱም ሰዎች የሽብር ጥቃቱን ረስተውታል። ዳግም ደስተኛም ሆነዋል። ኢኮኖሚያችንም እያንሰራራ ነው። ጆኒ ኬመን የተባሉ የዚሁ የገበያ አዳራሽ ደንበኛ በበኩላቸው ኬንያውያንን ከሽብር ጥቃት ለመጠበቅ የሀገሪቱ መንግስት በርትቶ መስራት አለበት ይላሉ። በዌስትጌት የገበያ አዳራሽ ሲዘዋወሩ ስለ ሽብር ጥቃት የሚያስቡት አልፎ አልፎ ቢሆንም ቀደም ሲል በዚህ አዳራሽ በሽብር ጥቃት የተገደሉ ሰዎችን መርሳት ግን እንዳልቻሉ ይገልጻሉ። ያም ሆኖ ግን የገበያ አዳራሹ እንደገና መከፈቱና ስራ መጀመሩ ጥሩ ስሜት ፈጥሮላቸዋል። እንደገና መከፈቱ ለእኛ መነቃቃትን ፈጥሮልናል። አዲስ የትግል መንፈስም ሰጥቶናል። አሸባሪዎች የሽብር ጥቃት ሲፈጽሙና ሕንፃዎችን ሲያወድሙ ዋናው ዓላማቸው ሰዎች በቦታው የመታሰቢያ መናፈሻዎችን እንዲገነቡ ነው። እኛ ግን በዌስትጌት ይህንን እንዲያደርጉ አልፈቀድንላቸውም። ታዋዊዛ የተባለው ገለልተኛና ለትርፍ ያልተቋቋመ የምስራቅ አፍሪካዊ የጥናት ድርጅት በቅርቡ ኬንያውያን በደህንነት ስጋት በፖሊስና በጽንፈኝነት ላይ ያላቸውን አስተያየት የሚያሳይ ጥናት አውጥቶ ነበር። በዚህ ዘገባው ታዲያ የሀገሪቱ ዜጎች በፍትህ ስርዓቱ ላይ ጥርጣሬ እንዳላቸውና በፖሊስ ላይ ያላቸው አመኔታ ቢሆን የተለያየ መሆኑን አመልክቷል። 48 በመቶ የሚሆኑት ኬንያውያን በፖሊስ የህዝብ አገልግሎት ስራ ደስተኛ ነን ሲሉ፣ 33 በመቶ የሚሆኑት ደግሞ አለመደሰታቸውን ይፋ አድርገዋል። ድርጅቱ በ47 የኬንያ አስተዳደ ሀገሮች አካሄድጉት ባለው ጥናት መሰረትም በማህበረሰቡ ውስጥ ከ50 ኬንያውያን ለአንዱ ሽብርተኝነት ቀዳሚ የደህንነት ስጋት ተደርጎ ይታያል። ነገር ግን ድርጅቱ በቀጥታ ጥያቄ ካቀረበላቸው አስር ኬንያውያን ስምንቱ ወደ 78 በመቶ የሚጠጉት ማለት ነው አልሸባብ ለሀገሪቱ ዋና የደህንነት ስጋት ነው ብለው እንደሚያስቡ ገልጿል። በዚህም የተነሳ በርካታ ኬንያውያን የሀገሪቱ ሰራዊት በሶማሊያ እንዲቆይ ድጋፋቸው እየጨመረ መጥቷል ሲል ጥናቱ አመልክቷል። የድርጅቱ ከፍተኛ የፕሮግራም ኃላፊ ቪክቶር ራቲንግ ጥናቱ የደረሰባቸው ተጨማሪ ጉዳዮች መኖራቸውንም ያብራራሉ። በሀገሪቱ ውስጥ የሽብር ጥቃት ዋና ጉዳይ ከመሆኑ በፊት ሰዎች ወደ ገበያ አዳራሾች ሲገቡም ሆነ ሲወጡ አይፈተሹም ነበር። አሁን ወደ ዌስትጌት ብትሄድ ግን የስጋት ደረጃው በጣም ከፍተኛ ነው። ስለዚህ የኛ ዘገባ በእርግጠኝነት የሚለው በጣም ከፍተኛ ቁጥር ያለው ሕዝብ ማለትም ወደ 80 በመቶ የሚሆነው ዜጋ እስካሁን የአሸባብ የሽብር ጥቃት ሰለባ እሆናለሁ በሚል ስጋት ውስጥ ይኖራሉ። ነገር ግን በተመሳሳይ መልኩ ዜጎች ጽንፈኛ ቡድን ውስጥ እንዲገቡ የሚያደርጋቸው ምክንያት ምንድን ነው ብለን ስንጠይቃቸው አብዛኞቹ የሚሉት ስለ ስራ አጥነት እንደሆነ ነው። በኬንያ ዋና ከተማ ናይሮቢ ከአልሸባብ የ የሽብር ጥቃት በተጨማሪ የተደራጁ የወንጀል ቡድኖች የሀገሬውን ሰው የሚሆን የውጭ ሀገር ጎብኚዎችን ስጋት ላይ ጥሏልም ይላሉ። ስለ ደህንነት ሲወራ ምርጫን ተከትሎ በመንግስትና በተቃዋሚ ፓርቲዎች መካከል ተፈጥሮ የነበረው ውዝግብና ግጭትም ሌላው ለሀገሪቱ ዜጎች አሳሳቢ ጉዳይ ሆኖ እንደነበር ተገልጿል። እናም ኃላፊነት ያለው መንግስት ለህዝብ የሚበጀውን ሊያደርግ ይገባል ሲሉ ቪክቶር ራቲንግ ይመክራሉ።